የእስራኤል ጠቅላይ ሚኒስትር ቤንያሚን ነትናሁ ጉብኝት አላማ በፖለቲካና ደህንነት ጉዳዮች በንግድና የገበያ ትስስር ወዳጅነትን መፍጠር ላይ ያተኮረ ነው ይሁን እንጂ ኢትዮጵያና እስራኤል ካላቸው የቆየ የባህል የታሪክና የሃይማኖት ትስስር አንጻር ጉብኝቱ በተለየ ሁኔታ እንዲታይ አድርገዋል በተለይ ደግሞ ወደ እስራኤል ለመሄድ ኢትዮጵያ ውስጥ ሆነው በመጠባበቅ ላይ ለሚገኙ ቤተ እስራኤላውያን የጠቅላይ ሚኒስትሩ ጉብኝት የተለየ አንድምታ አለው። መምህር ተስፋሁን አደላ በጎንደር ከተማ ለመሄድ ከሚጠባበቁት ቤተ እስራኤላውያን ውስጥ አንዱ ናቸው። ጉዞውን ለረጅም ጊዜ እየተጠባበቁ ያሉ ቤተ እስራኤላውያን ችግራቸው የከፋ በመሆኑ የጠቅላይ ሚኒስትሩ ጉብኝት በቅርበት ለማየት ይጠቅማል ይላሉ። በጎንደርና በአዲስ አበባ ተፈናቅለን የምንገኝ ቤተ እስራኤሎች አስራ ስምንት አመት እስከ ሀያ አራት አመት ተፈናቅለን እንድንቆ ይሆናል የመሆኑ ደግሞ ለተለያዩ ችግሮች ለተለያዩ የኑሮ ውጣውረዶች፣ ለስነ ልቦና፣ ለሞራል፣ ለኢኮኖሚ ውድቀት እንዲጋለጥ የሆነበት ሁኔታ ነው ያለው። ሌላዋ ያነጋገር ናቸው ወይዘሮ አንባ ትናንሽ ተቀባይ ይባላሉ። ጉዞውም በመጠባበቅ ላይ ያሉ ሲሆን የጉዞ መዘጌት በቤተ እስራኤላውያኑ ላይ ያስከተለውን ችግር እድሉን ካገኙ ለጠቅላይ ሚኒስትሩ ለማስረዳት በዝግጅት ላይ ናቸው። እቀው ሲመጣ ይሄን ያክል አመት እቆያለሁ ብለው አይደለም ይመጣ በዛ ሁኔታ ላይ እንግዲህ በችግር ነው የሚኖረው ሁሉም። ቤተሰብ ያለው ቅርብ ቤተሰብ ያለው እዛ እየተላከለት ይኖራል። ቅርብ ቤተሰብ የሌለው ደግሞ በአብዛኛው የቀን ስራ እየሰራ ኑሮውን ይመራል። ጠቅላይ ሚኒስትር የሚያደርግት ጉብኝት ምናልባት ጥሩ ሁኔታ ይኖራል፣ በፍጥነት ነገሮች ይሳካሉ የሚል ተስፋ አለን። እኔም አሁን በዚህ ሁኔታ ከጎንደር መጥቼ አዲስ አበባ ነው ያለሁት። ምናልባት አድቫንቴጁን ካገኘሁ በቅርበት መጠየቅ ተስፋ አለኝ እንግዲህ በእስራኤል ሀገር ሁነው የቤተሰቦቻቸውን መምጣት ከሚጠባበቁት ውስጥ አቶ አዝመራው ምትኩ አንዱ ናቸው። ችግሩ እኛንም ጎድቶናል ይላሉ። በጣም ከባድ ነው፣ ለመግለጽ በጣም ይከብዳል። ምክንያቱም እኛ ከዚህ ሰርተን ለራሳችን መቀየርና ወይም ራሳችን መለወጥ አንችልም። ምክንያቱም ከዚያ እነሱ ተፈናቅለው በቤት ክራይ በችግር ላይ ስላሉ ለእነሱ እንልካለን፣ እኛም ከዚህ ጥሩ ህይወት መኖር አልቻልንም። ዶክተር አብርሃም ንጉሴ በእስራኤል የምክር ቤት አባልና በምክር ቤቱ የዲያስፖራና ኢሚግሬሽን ጉዳዮች ኃላፊና የአፍሪካና እስራኤል ግንኙነት ሊቀመንበር ናቸው። ከጠቅላይ ሚኒስትሩ ጋር ለጉብኝት ከመጣው ቡድን ውስጥም አንዱ ናቸው። የጉብኝቱ ዓላማ ቤተ እስራኤላውያን ላይ ያተኮረ ባይሆንም ችግሩን በቅርበት ለማየትና ለመፍታት ያግዛል ይላሉ። እኔ ለረጅም ዓመት ወደ እስራኤል ሀገር ለመሄድ የሚፈልጉ ሁሉ መብታቸው ተጠብቆ የእስራኤል ዘር የሆኑት ወደ እስራኤል እንዲገቡ ብዙ ጥረት ሳደርግ ቆይቻለሁ። አሁንም በፓርላሜንት ከገባሁ አንስቼ ጥረት በማድረግ ላይ ነው ያለው። ባለፈውም የተወሰነ ውሳኔ አለ። ይኸውም በዚህ ዓመት አንድ ሺ ሶስት መቶ እንዲገቡ በሁለት ሺ አስራ ሰባት እና አስራ ስምንት ደግሞ የቀሩት ተጠቃለው እንዲገቡ ከጠቅላይ ሚኒስተሩ ጋር ያደረግነው ስምምነት አሁን በሚቀጥለው ሳምንት እና ሁለት ሳምንት ተግባራዊ እንደሚሆን ቃል ተገብቶልኛል። የጠቅላይ ሚኒስተሩ ጉብኝት ለዚህ ዓላማ ባይሆንም ጠቅላይ ሚኒስተሩ ጉዳዩን ስለሚያውቁት በበለጠ ሲመለሱ ነገሩ እንደሚፋጠን ተስፋ አደርጋለሁ።